የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25፣ እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ቅዳሜ ግንቦት 27 2014 ዓ ም ፕሮግራማችን አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችሁ። የዛሬ ምሽት አስተናጋጃችሁ ቆንጅ ይታየ ነኝ። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። ከአፋር ክልል አብዓላ ከተማ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ የተናገሩ የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል፤ ዘገባ አለን። በኢትዮጵያ የሰብአዊ መብቶች ዙሪያ እንግዶች አነጋግረናል። ያለውን እንኳን ወደኋላ ኋላ መመለስ መቸ እንኳን ከዚህ በላይ እንዳይሆን ማድረግ ካልተቻለ ለገደቡ በጣም እየቀረብን ያለ ይመስለኛል። ከዚህም የባሰ ነገር ሊመጣ ይችላል። ግን የጥቃሜን ገደብ አልፈነዋል። ሰብአዊነት የራቁ ወደ አውሬነትም የሚጠጋ የሚመስሉ አደገኛ የባህሪ ለውጥ አዝማሚያ በየቀኑ የሚታይ ነገር ሆኗል። የቀደሙት በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሀ ተክሌ ናቸው። ተከትለው የሰማችኋቸው ደግሞ በኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያም ናቸው የዚህ ምሽት እንግዶቻችን ናቸው። በአማራ ክልል ዋግምራና ሰሜን ወሎ ነዋሪዎች የኤሌክትሪክ ኃይል መቆረጥ ለችግር እንዳጋለጣቸው ተናግረዋል። በዚህም ላይ ዘገባ አለን። የዓለም ዜናዎችን ይሆናል የምናስቀድመው እስከ አራት ሰዓት ድረስ በሚዘልቀው ዝግጅታችን ሰዎችን አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። መልካም ምሽት እንደምናመሻችሁ። አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፋር ክልል ተላላክ ወረዳና በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ በግለሰቦች መካከል ተቀሰቀሰ የተባለ ግጭት ወደ ተኩስ ልውውጥ ተቀይሮ ለሰዎች ሞትና መቁሰል ምክንያት መሆኑ ተገለጸ። መስፍን አራጌ ዝርዝራለው። በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሰይድ እብራሂም ለሞትና ለአካል ጉዳት ምክንያት የሆነው ግጭት እንዴት እንደተቀሰቀሰ ለአሜሪካ ድምፅ ተናግረዋል። ችግሩ የተከሰተው ባለፈው ማክሰኞ ዕለት አንድ የአፋር ብሔረሰብ ተወላጅ እዚህ አርጎባ ብሔረሰብ ልዩ ወረዳ ገበያ ውሎ ሲመለስ ማንነታቸው ባልታወቁ ሰዎች ተገደለ። የግለሰቡን መገደል ተከትሎ በሁለቱ ብሔረሰብ ተወላጆች መካከል ውጥረት መፈጠሩን ይገልጻሉ። ማን እንደገደለው አልታወቀም። ከዚህም ከአርጎባ ብሔረሰብ ሽማግሌዎችም የመንግስት አካላትም ከአጎራባች አፋር ወረዳ ስራ ጋር ግንኙነት እያደረጉ ነበር። በመሀል እንግዲህ የአፋር ታጣቂዎች በብዛት ለብዛት መጥተው አካባቢ በመስኖ ስራና በእንስሳት እርባታ የሚተዳደሩ ነዋሪዎች ላይ ተኩስ ከፈቱ። የጸጥታ ኃይሉም ይህንን ለማረጋጋት ወደ ቦታው ሄደ። በብዛት ስለነበረ የመጡት፣ ከዛ በኋላ ወዲያው ግጭት ተፈጥሯል። እንግዲህ ትላንትና ከትላንት ወዲያ ሙሉ ቀን ተኩስ ነበር። ዛሬም እንደዚሁ ተኩስ አለ። በትክክለውን ምን ያክል ጥፋት ደረሰ የሚለውን ባይታወቅም እስካሁን ግን አንድ ሰው ሞቷል ትላንት እና ሁለት የቆሰሉ አሉ። በጦር መሳሪያ የታገዘው ግጭት ሶስተኛ ቀኑን እንደያዘና በርካቶች ንብረታቸውን ጥለው ወደ አቅራቢያቸው እየሸሹ መሆኑን ጠቁመዋል። ኃላፊው አካባቢው ለአፋር ካለው ቅርበት አካያ ሁለቱም ብሔረሰቦች የሁለቱንም ቋንቋ የሚናገሩ በእምነት ተመሳሳይ ከመሆናቸው ባለፈ በጋብቻ የተሳሰሩ መሆናቸውን ኃላፊው ይናገራሉ። በአፋር ክልል የተላላክ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አሊ ከታይሳም ከግጭቱ ጀርባ የሌሎች እጅ ይኖራል የሚል ስጋት አላቸው። ይህ ህብረተሰቡ የተወለደ እና አብሮ ያደገ አብሮ የተወለደ እና ከላይም ከታይም በሰላም በኩል ሞዴል የነበሩ ናቸው። እስከ ዛሬ ህብረቱን ቢሰረግ፣ ሰውም ቢደበደብ፣ የፈለገ ነገር ቢሆን እስከ መጋደል ድረስ የደረሱ አልነበሩም ማለት ነው። ይሁን እንጂ ከመጀመሪያውም ለገበያ የወጣውን የአፋር ተወላጅ የገደለው ግለሰብ በፍጥነት በቁጥጥር ስር ቢውል ኖሮ ችግሩ ሊስፋፋ የሚችልበትን እድል መቀነስ ይቻል ነበር ብለዋል። የገደለው አካል ከአርጎባ በኩል ፈልጉ ጥናት ያድርጉና ያንን ያደረገው አካል ይበሉና ያዙ ብለህ ነው። እሳቸውም ደግሞ ፈጠን ብሎ ያንን ሰውዬ ቦታ ላይ ታስሮ በነበረ አፋር አይመቀነቅም ነበር ማለት ነው። የአርጎባ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ችግሩ አፋጣኝ መፍትሄ ካልተሰጠው የከፋ ሰብአዊ ጉዳት እንዳይደርስ ስጋት አላቸው ናቸው። ጉዳዩ ከግለሰብ አልፎ ወደ ሌላ መልኩን ቀይሮ እጅግ አስጠቃቂ የሆነና መጥፎ ጉዳት ይዞ ሊደርስ በሚችል ሁኔታ ላይ ነው ያለው። ከፍተኛ ተኩስ ነው ያለው። ከዛም ከዚህም ሀይል እየተጨመረ ነው። ዘጊቶ በደረሰን መረጃ የግለሰቦች መኖሪያ ቤቶች እየተቃጠሉ መሆናቸውን መልእክታቸውን ለአሜሪካ ድምፅ ያደረሱ አስተያየት ሰጪዎች ጠቁመዋል። የአርጎባ ብሔረሰብ ልዩ ወረዳ ከአፋር ከኦሮሞ ብሔረሰብ አስተዳደር ና ከደቡብ ወሎ ቃሉ ወረዳዎች ይጎራበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ጠላቶች ሲሉ የገለጿቸው በተለይ እንደ ዩናይትድ ስቴትስ ያሉ ሀገራት ተቃውሞዎችን በመጠቀም እስላማዊን መንግስት ለማዳከም እየሞከሩ ነው ሲሉ ከሰዋል። ባለፉት ሳምንታት በኢራን የሚታየውን የዋጋ ንረትና ሙስናን የተቃወሙ ሰልፎች በተለያዩ ከተማዎች የተካሄዱ ሲሆን ካሚኔ ዛሬ በቴሌቪዥን ባደረጉት ንግግር በአሁኑ ወቅት ጠላቶቻችን እስላማዊ ስርዓትን ለማጥቃት እንደዚህ አይነት ተቃውሞዎችን ይጠ ይጠቀማሉ ብለዋል። ካሚኔ ጠላቶች የሚሏቸው በኢንተርኔት ገንዘብና ቅጥረኛ ተዋጊዎች በኩል ህዝቡን በእስላማዊ መንግስት ላይ ለማነሳሳት ይፈልጋሉ ሲሉ ተናግረዋል። የሩሲያ ጦርነት አንድ መቶኛ ቀኑን ባስቆጠረበት እለት ጦርነቱ በሁለቱ ቁልፍ የምስራቅ ዩክሬን ከተሞች ተፋፍሞ የቀጠለ ሲሆን ሞስኮም ኪየቭም በጦር ሜዳ የበላይነት ማግኘታቸውን እየገለጹ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብለት እንደተናገሩት የሩሲያ ወታደሮች በምስራቅ ዩክሬን ተገንጣዮች በሚቆጣጠሩት ቦታ የሚገኙ ንጹሐን ዜጎችን የመጠበቅ ዋና ኃላፊነታቸውን በስኬት ተወጥተዋል ብለዋል። ይህ በእንዲህ እንዳለ የሩሲያ ኃይሎች በሰቨርስኪ ዶኔትስ ወንዝ ላይ የሚገኘውን ድልድይ በፍንዳታ በማፈራረስ ዩክሬን ወደ ሴቬሮዶኔክስ ከተማ ወታደራዊ አቅርቦትና ለንጹሐን ዜጎች እርዳታ እንዳታደርስ ማድረጋቸውን የሉናስክ ክልል አስተዳዳሪ ሰሪ ሃይዳይ ዛሬ አስታውቀዋል። ሃይዳይ ዛሬ በቴሌቪዥን በሰጡት መግለጫ በሴቬሮዶኔክስ የሚገኙ የዩክሬን ወታደሮች አሁንም እየተዋጉ መሆኑንና የሩሲያ ኃይሎችን ከተለያዩ ቦታዎች ገፍተው እያስወጡ መሆኑን ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው ናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከአጭር ሞገድና ከኢትዮ ሳት በተጨማሪ በዌብሳይታችን አምሀሪክ አት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሀሪክ ላይ ልታደምጡን ትችላላችሁ። አሁን ወደ ቀዳሚው ዘገባ እናልፋለን። ከአፋር ክልል አብዓላ ከተማ ታፍሰው ሰመራ የሚገኝ ማጎሪያ ያሉት ሰፈር ውስጥ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ የተናገሩ የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል። ባለፈው ታኅሣሥ አብዓላ ከተማ አካባቢ በትግራይ ታጣቂዎችና በፌዴራል መንግስቱ በሚደገፉ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎ መታፈሳቸውንና መወሰዳቸውን የሚናገሩት እነዚሁ በሺዎች እንደሚቆጠሩ የሚናገሩ ሰዎች ምግብና ውሃ እንዲሁም ሕክምና ባለማግኘት መጠለያ በማጣት እየተንገላቱ መሆናቸውን ገልጸዋል። እስካሁንም ሰባ ስድስት ሰዎች ከመካከላቸው መሞታቸውን ተናግረዋል። ከአፋርና ከፌዴራል ባለስልጣናትና ከሌሎችም ስለ ጉዳዩ እውቀት አላቸው ከተባሉ አካላት ምላሽና ማብራሪያ ለማግኘት በተከታታይ ቀናት ያደረገው ጥረት እንዳልተሳካ ገልጾ የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በአባላና ሌሎች የአፋር ወረዳዎች ባለፈው የታህሳስ ወር ጦርነት በተካሄደበት ወቅት በውጊያው በአባላ ከተማና በአካባቢው በሚኖሩ ነዋሪዎች ላይ ከፍተኛ የሆነ ጉዳት መድረሱን የሰው ህይወት መጥፋቱን ንብረት መውደሙንና በሺዎች የሚቆጠሩ ነዋሪዎችም ከመኖሪያ ቤታቸው መፈናቀላቸው ተዘግበዋል። በአፋር ክልል የዞን ሁለት ዋና አስተዳዳሪ አቶ መሐመድ እንድሪስ በወቅቱ ለአሜሪካ ድምፅ በሰጡት ቃል የትግራይ ታጣቂዎች በአባላ ከተማ ፈጸሙ ባሉት የከባድ መሳሪያ ድብደባ እና ለበርካታ ቀናት በተካሄደ ውጊያ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል፣ በርካቶችም ተገድለዋል፣ የመንግስትና የህዝብ አገልግሎት መስጫ ተቋማት ንብረትም ወድመዋል ሲሉ ገልጸው ነበር። የትግራይ የውጭ ግንኙነት ጽህፈት ቤት በበኩሉ በወቅቱ ባወጣው መግለጫ አባላ ከተማ ውስጥ ከ250 በላይ ትግርኛ ተናጋሪዎች በማንነታቸው ተለይተው በግፍ ተገድለዋል፣ ከ900 በላይ በአካባቢው ነዋሪ የነበሩ አባወራዎች ወደ ትግራይ ሸሽተው መሄዳቸውንና ቁጥራቸው በውል የማይታወቅ ትግርኛ ተናጋሪ የሆኑ ሌሎች ደግሞ ታስረው ወደ አፋር ዋና ከተማ ሰምራ መወሰዳቸውን ዘርዝሮ ጭካኔ ለተሞላበት አያያዝ ተጋልጠው ሊሆን ይችላል በሚል ማመልከቱን በጊዜው የአሜሪካ ድምፅ ዘግቧል። ይህ በእንዲህ እንዳለ በከተማይቱ ተፈጽሟል የተባለውን ግድያ ተመልክተናል ያሉ በጊዜው ሸሽተው ካመለጡ በኋላ ተይዘው በጭነት መኪና ተጓጉዘው እነሱ ማጎሪያ ብለው ከጠሩት ወታደራዊ ካምፕ አቅራቢያ ከሚገኝ ስፍራ ተጠልለው የሚገኙ መሆናቸውን ለትግርኛ ክፍል ባልደረባችን ገብረ ገብረመድን ተናግረዋል። በመካከላቸውም ሕጻናት እናቶችና የዕድሜ ባለጸጋ አረጋውያን የሚገኙባቸው መሆኑን አመልክተው ለበሽታና ለህልፈት እየተዳረጉ ናቸው ሲሉም ይናገራሉ። ታህሳስ 14 2014 ዓ ም ከሌሎች በሺዎች ከሚቆጠሩ ትግርኛ ተናጋሪዎች ጋር ተለይተን ወደ ሰመራ ተወሰድን የሚለው ለደህንነቱ ሲባል ስሙ እንዳይገለጽ የጠየቀ አንድ ታሳሪ ነው። እንደ ታሳሪዎች ተይዘን፣ ሴቶችና ወንዶች ተለይተን በአንድ ትልቅ የታጠረ ካምፕ እየተጠበቅን ነው። አብአላ ተወልጄ ነው ያደግኩት ባለ ትዳር እና የልጆች አባት ነኝ ከባለቤቴና ከልጆች ጋር በርቀት በአይን ከመታየት ውጭ በአካል መገናኘት አንችልም የሚለው ደግሞ እድሜው በአርባዎች ውስጥ እንደሚገኝ የገለጸ ሌላ ታሳሪ ታሳ 9 2014 ዓ ም አባላ ከተማ ውስጥ ከተለያየ አቅጣጫ ውጊያው እንደተጀመረ ተከሰተ ያለውን ሁኔታ ይዘረዝራል ናይ አፋር ምልሻ ዝመስሉ የአፋር ሚሊሻ የሚመስሉ የሲቪል ልብስ የለበሱ ታጣቂዎችና የአፋር ልዩ ኃይል ዩኒፎርም የለበሱ ቤት ለቤት እየዞሩ ሰው መግደል ጀመሩ። ወደ መጨረሻ ላይም ከዚህ ሞት እንገላግላቸዋለን፣ ደህንነታችሁ ወደሚጠበቅበት ቦታ እንወስዳቸዋለን በማለት ከየቤቱ አውጥተው ሲወስዱን የምናቃቸው ሰዎች ተገድለው በየመንገዱ ተጥለው አይተናል። እኔ ራሴ የማቃቸው የአካባቢው ሲቪል ነዋሪዎች ሬሳ መንገድ ላይ ተጥሎ ይቻሉ። አቶ ግርማይ ተስፋይ፣ አቶ ወልደ አብርሃ፣ መምህር ሀጎስ፣ አቶ አለም አብዓላና ወላጅ አባቱን አቶ አባላ ካሳይን በስም በመዘርዘር ከቤታቸው አውጥተው እንደገደሏቸው ከገዳዮቻቸውም አብዛኞቹም በመልክ የማያውቋቸው አፋርኛ ተናጋሪዎች መሆናቸውን ጨምሮ ለባልደረባችን ግብረ የተናገረው ታሳሪ ወደ ሰመራ ተወሰድን ያለበትን ደግሞ እንዲህ ገልጾታል። ዝከላከ በሰላሳ ሰባት ተጎታች ያላቸው የጭነት መኪናዎች፣ በሁለት አውቶቡሶችና እንዲሁም በሶስት አይሱዞዎች የመከላከያ ካምፕ ወደሚገኝበት አካባቢ አጓጓዙ። ህፃናት፣ ሴቶች፣ ሽማግሌዎችና ወጣቶችን ጨምሮ አስራ ሁለት ሺህ ያህል ሰዎች ነን። ወደዛ ያጋዙን ተጋሩ ክርስቲያኖች ብቻ ነን። ፀሐዩ ኃይለኛ ነው። ጥላ የሚባል ነገር የለም። ሽማግሌዎች ብቻ የሚያርፉበት የጤና ኮሌጅ ማስተማሪያ አንድ ስድስት የሚሆኑ ቤቶች ነበሩ። ለሁለት ወር ሙሉ ጫማችንን አስወልቀው እግሮቻችንን እስኪቆስሉ ድረስ በአፋር ልዩ ኃይል እየተጠበቀን እንድንቆይ አደረጉን። የሚቀየር ልብስ የለም፣ የምንተኛበት ምንጣፍ የለንም። መሬት ላይ እየተኛን ሁለት ወር ሙሉ አሰቃዩን። መካከላቸው ህጻናትና ብድሜ የገፉ በህመምና በረሃብ ሳቢያ መሞት ጀመሩ፣ ይላሉ ገብረ ካነጋገራቸው ታሳሪዎች አንዳንዶቹ። አሁን በበሽታና በረሃብ ምክንያት መሞት ጀመሩ። ከወታደሮቹ የተረፈ ብስኩት ነበር የሚሰጠን፣ ከዛ ውጭ ጦማችን ማደር ነው። ዛሬ እንኳ ሁለት ሴቶች ሞተዋል። አንድ ጤና ሰራተኛ የነበረች ጎበዝ ልጅ ሕክምና በማጣት ሌላ የቆየ በሽታ የነበራቸው አንዲት ትልቅ ሴት ደግሞ መድኃኒት አጥተው ሞተዋል። የዛሬውን ጨምሮ ወደዚህ ካምፕ ከመጣን በኋላ የሰባ ስድስት ሰዎች ህይወት ጠፍተዋል። የምንቀበርበት ከአንድ የቆሻሻ መጣይ አቅራቢያ ያለ ቦታ ሰጥተውን አስር ሰዎች ብቻ ሆነን እንድንቀብር ነው የፈቀዱልን። ሁለት ሶስት ሰዎች ሲሞቱ በአንድ ጉድጓድ እየቀበርን በቂ ጊዜም አይሰጥንም። በዚህ ስቃይ ውስጥ ነው የምንገኘው። ስሙ እንዳይገለጸ የጠየቀ ሌላ በካምፖ የሚገኝ ታሳሪ በበኩሉ የአፋር ታጣቂዎች አባላ ከተማ ውስጥ ወንዶችን እየመረጡ መግደል ሲጀምሩ ተደብቄ አመለጥኩ ይሏል። ሆኖም ከተደበቀበት ተይዞ አባላ ማረሚያ ቤት መወሰዱን ከዚያም የስቃይ ድርጊት ይፈጸምባቸው ነበሩ ካላቸው ውስጥ ለህልፈት የተዳረጉ መኖራቸውን ይናገራል እርሱና ሌሎች አሁን አለንበት ያለውንም ሁኔታ እንዲህ ይገልጻል ዳርጋ ዜሮ ህክምና እንደሌለ ነው የሚቆጠረው። ባዶ ነው ማለት ይቻላል። መድኃኒት የለም፣ ምንም የለም። ራስህን እንዴት ነው የምታየው? ሲል ገብረ ላቀረበለት ጥያቄም ሲመልስ እኔ ራሴን የማየው ወይ እስረኛ ሆኜ የታሳሪ መብት እንደሌለኝ ነው። ተፈናቃይም የተፈናቃይ መብት አለው፣ ምርኮኛም የምርኮኛ አያያዝ አለው። ይህ ነው ማለት አይቻልም። ማንነትን መሰረት ያደረገ ነው በሚለው በእሱና በሌሎች ላይ ተፈጸመ ያለው ድርጊት ሰብአዊነት የጎደለው ነው ያለው ታሳሪ አሁንም ለህይወቴ እሰጋለሁ ብለዋል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ከአስር ቀናት በፊት ወደ አካባቢው መምጣቱን፣ ሆኖም ግን ስለ ሁኔታቸው እስካሁን ምንም ያለማለቱን በመጥቀስ በኮሚሽኑ ላይ አለኝ ያለውን ቅሬታ አመልክተዋል። ባለፉት አምስት ወራት የካምፕ ቆይታቸው ወቅት በቀይ መስቀል ሁለት ጊዜያት ብቻ ከመጎብኘታቸው በስተቀር ቀይ መስቀል አልተረከበንም የሚሉት ታሳሪዎች ለሚመገቡት ምግብ የዳቦ ዱቄትና ዘይት የሚሰጣቸው መሆኑን ነገር ግን ከፍተኛ የውሃ እጥረት መኖሩን አመልክተው ኬር ኢትዮጵያ የተባለው የበጎ አድራጎት ድርጅት መጠነኛም ቢሆን በውሃ አቅርቦቱ እየረዳቸው መሆኑን ተናግረዋል። ሆኖም በቂ አይደለም ይላሉ። ትልቁ ችግራቸውም የውሃ ጥምና ሙቀቱ መሆኑን፣ ህጻናት ምንጽህና ጉድለት የተነሳ ለተለያዩ የቆዳ ህመሞች መጋለጣቸውን ህይወታቸውም ለአደጋ መጋለጡን ይናገራሉ። ወደ ነበርንበት አካባቢ ይመልሱን፣ ሰብአዊ መብታችን ተጠብቆም አልባሳትና መጠለያ ይሟላልን፣ ክረምት እየገባ ስለሆነም የአየሩ ጠባይ ለመኖር አዳጋች ይሆንብናል ሲሉ ስጋታቸውን ገልጠዋል። በሌላ በኩል ከክልሉም ሆነ ከፌዴራል መንግስቱ እስካሁን መጥቶ የጠየቀን የለም ሲሉም ያማርራሉ። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል የቀረቡትን ቅሬታዎችና የታሳሪዎችን ሁኔታ አስመልክቶ ያውቅ እንደሆን የተቋሙን ምላሽ ለማካተት በሚል ዘገባውን ያጠናቅረው ባልደረባችን ገብረ ገብረመድን በተከታታይ የኮሚሽኑን ዲሬክተር ለማግኘት ያደረገው ሙከራ ለጊዜው አልተሳካም። ወደ ኢትዮጵያ ቀይ መስቀል ኮሚቴና ኬር ኢትዮጵያን በተመሳሳይ ያደረገው ሙከራ ለጊዜው አልተሳካም። በሌላ በኩል የአፋር ክልል መንግስት ዋና አስተዳዳሪ እንዲሁም የክልሉን ኮሚሽን ጉዳዮች ቢሮ ኃላፊ ለማግኘት ጥረት አድርጎ ነበር። በዚህም በኩል ለጊዜው አልቀናውም። አድማጮች፣ ቀደም ብሎ በስም የተጠቀሱትን ጨምሮ ጉዳዩ የሚመለከታቸውን ክፍሎች ምላሽ እንዳገኘን ይዘን እንመለሳለን። የህወሓት ኃይሎች ተቆጣጥረዋቸው በነበሩት የአማራ ክልሎቹ ዋግምራ ብሔረሰብ አስተዳደርና ሰሜን ወሎ አካባቢዎች የሚኖሩት የህብረተሰብ ክፍሎች የኤሌክትሪክ አገልግሎት በመቆረጡ ለማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን ገልጸዋል። ነዋሪዎቹ ለዓመት ገደማ ያለ ኤሌክትሪክ አቅርቦት ለመቆየት መገደዳቸውን ነው የሚናገሩት። በሌላ በኩል በአማራ ክልል በሚገኙ ስድስት ጣቢያዎች ባለፉት ዘጠኝ ወራት ከ40 ሚሊዮን ብር በላይ የሚያወጣ የኤሌክትሪክ መስመር ዘረፋ መፈጸሙን የክልሉ የኤሌክትሪክ አገልግሎት አስታውቋል። መስፍን አራጌ ዝርዝሩን ይዟል። የህወሓት ኃይሎች ለወራት ቆይተውባቸው ከነበሩባቸው ከተሞች ውስጥ አንዷ ናት የሰሜን ወሎ ቆቦ ከተማ። ኃይሎቹ ከተማዋን ከተቆጣጠሯትም ሆነ ለቀው ከወጡ በኋላ ቆቦ ምንም አይነት የኤሌክትሪክ ኃይል ሳታገኝ አስር ወራት እንዳለፋት ነዋሪዎቿ ይናገራሉ። በመንግስት ስራ የሚተዳደሩት የከተማዋ ነዋሪ ወይዘሮ ጎዳዳ ሞላ ከኤሌክትሪክ አገልግሎት መቋረጡ ጋር ተያይዞ የንጹህ መጠጥ ውሃ አለማግኘታቸውንና በጄኔሬተር ለሚወጣ ውሃ ለጀሪካን እስከ ሃምሳ ብር ስለሚከፍሉ ጭው ኑሯቸው ላይ ያሳደረውን ተጽዕኖ እንዲህ ይገልጹታል። የመንግስት ሰራተኛ ነኝ በወር ደግሞ ዚ አስቤዛ ማሟላባት ያው የተወሰነች ናት። ከዛ ባሻገር በየቀኑ ግን አንድ ጀሪካን አምሳ ብር ነው የሚሸጠው። ያንን በመግዛት የኑሮ ቀውስ ተከስቶብኛል። ለምሳሌ እኔና እኔን መሰሎች ማለት ነው። ከዛ ባሻገር ግን ሆርማት ጎሊና የሚባሉ ወንዞች አሉ። እዛ ድረስ በጋሪ እየተሄደ ነው የሚቀዳው። የኤሌክትሪክ አገልግሎት ከተቋረጠ አንድ አመት ገደማ ከሆናቸው ውስጥ የዋግ ኽምራ ብሔረሰብ አስተዳደር ዞን ይጠቀሳል። በዞኑ ዋና ከተማ ሰቆጣ በእንጨት ስራ የሚተዳደሩት ሰለሞን ዋኘው ችግሩ ያሳደረባቸውን ተጽዕኖ ሲጠቁሙ ብድር መክፈል አልቻለም። መቶ ሺህ ብር ነበር የተበደርኩት ተዘዋዋሪ በድር በየሶስሩ በጊዜው መብራት እያለ በሰዓቱ መልስ ነበር። ከዛም በኋላ ያው እንደምታውቀው መፈናቀል መጣ። ከዛም በኋላ ያለውን ነገር ከፍለንም አናቅም። የነበሩን ሰራተኞች በጣም ቀንሰናል። ራሴ እየሰራሁ ነው ያለሁት። ምንም ግን የሚያረካ ነገር አለ። አንድ አምስት ነበሩ ሁኔታ አሁን አንድ ነው ያለው ሁኔታ። ቤተሰብ አስተዳዳሪ የቤት ክራይ መክፈል አልቻለም። በስነ ህዝብ ዘርፍ እንደሚሰሩ የሚናገሩት ወይዘሮ ጎዳዳ የኤሌክትሪክ መስመሩ በጦርነቱ ምክንያት ከጥቅም ውጭ በመሆኑ በቆቦና በዙሪያው አካባቢ ከ300 ሺህ የሚልቀው የህብረተሰብ ክፍል ለከፍተኛ የንጹህ መጠጥ ውሃ አቅርቦት ከመጋለጡ ባለፈ ችግሩ የመስኖ እንቅስቃሴውን ስላወከው በግብርናው ላይም ያሳደረው ተጽዕኖ የከፋ ነው ብለዋል። የግብርና ስራው በጣም ደክሟል። ለምሳሌ አትክልትና ፍራፍሬ በማምረት ሽንኩርት አቮካዶ፣ ነማንጎ፣ ፓፓይ የሚባሉት ነገሮች በዛ ምክንያት ነበር ከአመት እስከ አመት የሚመረተው ያ ምርት አሁን ሙሉ በሙሉ በምትለው ደረጃ ተቋርጧል። መሬቱ አገልግሎት እየሰጠ አይደለም። የፈጣሪ ዝናብ እየተጠበቀ ነው ያለው። በሌላ በኩል የምግብ እህል ለማስፈጨት በነዳጅ የሚሰሩ የእህል ወፍጮ ቤቶች ከአቅማቸው ጋር የማይመጣጠን ክፍያን እንደሚጠይቋቸው ተናግረዋል። አንድ ኪሎ በአንድ ብር ከሀምሳ ምናምን ነበር የምናስፈጨው ኤሌክትሪክ እያለ፣ አሁን ግን ለአንድ ኪሎ አስር ብር ነው። መቶ ኪሎ ቢያስፈጩ አንድ ሺህ ብር ማለት ነው። አዎ አዎ። እና እንደ አማራጭ አሁን ምንድን ነው እየተጠቀምን ያለ ነው እዛ ይሄ ይህን ያክል ዋጋ ከምናወጣ አስር ጣሳ በሆነ ሀያ ጣሳ ወይም በኪሎ እስከ ሀያ አምስት ጣሳ ባለችው ነገር እንትን ከሸመትን በኋላ ወልዲያ የሚባል ሀገር አለ። ሀምሳ ኪሎ ሜትር ነው። ሀምሳ ኪሎ ሜትር ተጉዘን ያው በተመጣጣይ ዋጋ የመብራት ዋጋ በሚያስከፍለው ከፍለን በመልስ እንጭነን እንሄዳለን ማለት ነው። በእንጨት ስራ የሚተዳደሩት የሰቆጣው ሰለሞን ዋኘው ከመንግስት የተበደሩትን ብድር ሳይመለሱ ከቤተሰብ ተበድረው ጄኔሬተር ለመግዛት ቢሞክሩም የህዋት ኃይሎች አካባቢውን ተቆ ተቆጣጥሮ በነበረበት ወቅት አደረሱብኝ ባሉት ዘረፋና መልሶ ለመቋቋም ባጋጠማቸው የገንዘብ ጥረት ለችግር መጋለጣቸውን አልደበቁም። በብድር ከቤተሰብ ከምናምን ከጓደኛ ተበዳድረን ነው እንደ አዲስ ዕቃ ያሟላ ነው። ጄኔሬተር ራሱ በብድር ነው የገዛሁት። ሺህ ብር ሙሉ ብድር ነው ጄኔሬተር የገዛሁት። ግብር ከፍለናል። ግን እኛ ስንከፍል ኑሮን አይደለም የከፈልነው። ካልከፈልክ መስራት አችልም፣ ለዛን የከፈልነው። የተግባቦት ዘርፍ ባለሙያ እንደሆኑ የሚናገሩት ማሪ ደሳለ የኤሌክትሪክ አገልግሎቱ መቋረጥ በተሰማራሁበት መስክ ውጤታ ማ እንዳልሆን አድርጎኛል ይላሉ። ስድስት ሰዓት ጀምሮ እስከ አስር ሰዓት ባለው ውስጥ በተደጋጋሚ ስልኬ ሞክረው ከሆነ ጥሪ አይቀበልም ነበር የሚለው ምክንያቱ ደግሞ የጄኔሬተር አገልግሎት ስለሆነ የምናገኘው እሱን ለማግኘት ሌላ ቦታ ሄደን ቻርጅ አድርገና ወደ ሌላ ቦታ ሄደን ስራችን ሰርተን እስከምንመጣ ድረስ ባትሪው ዝግ ሆኖ ነው የሚጠብቀው። እና ቀጥተኛ ተጎጅነን በህይወትም ላይ ቢሆን ከማህበራዊ ሚዲያዎች ከቴሌቪዥን መስኮቶች በግሌ ላይ ከመራቁ የተነሳ መረጃዎችን አለማግኘታችን ወደኋላ የማስቀረት ችግር ተፈጥሯል። በተለይ በሰሜን ወሎ ቆቦ፣ ላሊበላ ና አካባቢዎቹ፣ በዋግምራ ብሔረሰብ አስተዳደር ዞን ና በወልቃይት ጠገዴ አካባቢዎች እስካሁን የኤሌክትሪክ አገልግሎት በመቋረጡ ሕዝቡ ለችግር መጋለጡን ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። ነዋሪዎቹ ጠቅላይ ሚኒስትር አብይ በተገኙባቸው አጋጣሚዎች ሳይቀር ስለ ችግሩ ዘርዝረው መፍትሄ ጠይቀዋል። ከዘርፉ ባለሙያዎች የተገኘው መረጃ እንደሚያስረዳው ቆቦ፣ ላሊበላ ና ሰቆጣ ካላማ ጣ ማከፋፈያ ጣቢያ እንዲሁም ወልቃይጠገዴ ሁመራ ከሽሬ ማከፋፈያ ጣቢያ ኃይል የሚያገኙ ስለነበር ጦርነቱን ተከትሎ የኃይል መስመሩ ተቋርጧል። የኢትዮጵያ ኤሌክትሪክ ኃይል በጉዳዩ ላይ አስተያየት እንዲሰጠን ጥረት እያደረግን ሲሆን እንደተሳካልን ይዘን ለመቅረብ እንሞክራለን። የአማራ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስኪያጅ ማተቢያ ያለሙ ግን ችግሩን ለመቅረፍ እየተደረጉ ያሉ ጥረቶችን ጠቁመዋል። ላሊበላ አካባቢ በባለፈውም የጀኔሬተር ተከላ ተጠናቆ ስራ ተሰርቷል። አሁንም ሰቆጣ አካባቢ የጀኔሬተር ተከላይ እየተሰራ ነው። ያለ ወልዴ አካባቢ የሞባይል ሰብስቴሽኑ ተጠናቀው በኤሌክትሪክ ኃይል በኩል እንዳለቀ በአካባቢ ያሉት አካባቢዎችም አገልግሎት እንዲያገኙ የማድረግ ስራው ተጠናቀው የሚቀር ይህ በእንዲህ እንዳለ ከቅርብ ዓመታት ወዲህ እየተባባሰ በመጣው ዘረፋ ምክንያት ተቋሙን ለኪሳራ ደንበኞችን ለመሬት የሚዳረግ ችግር መከሰቱን የአማራ ክልል ኤሌክትሪክ አገልግሎት ኮሚኒኬሽን ገልጿል። ስራ አስኪያጁ አቶ ማተቤ እንዳስታወቁት በክልሉ በሚገኙት ስድስት ቀጠናዎች ባለፉት ዘጠኝ ወራት ብቻ አርባ ሚሊየን ብር የሚያወጡ ንብረቶች ዘረፋ ተፈጽሞባቸዋል። በዋናነት የታወር ብረቶች ወይም ደግሞ ስልሳ ስድስት ኬቪ አስተላላፊ መስመሮች አሉ። የኤሌክትሪክ አስተላላፊ መስመሮችን የሚሸከሙ ብረቶችን እየቆረጡ የመውሰድ ነው። እንግዲህ በዋናነት ትራንስፎርመር ላይ ፊውዞችን መፍጣት፣ ትራንስፎርመሮቹን ፈቶ የውስጥ ኮይሎችን መውሰድ፣ የእንጨት ምሰሶዎችን ቆርጦ ወይም አልሙኒየም ሽቦዎችን ሽቦዎቹን መውሰድ፣ የመሳሰሉት በተደጋጋሚ የሚታዩ ናቸው። በአጠቃላይ ባለፉት ዘጠኝ ወራት በአማራ ክልል በስድስቱም ዲስትሪክቶቻችን ላይ የደረሰውን የኤሌክትሪክ መሰረተ ልማት ውድመት ወደ አርባ ሚሊዮን የሚጠጋ ንብረቶቹ በሌቦች ተሰርቀዋል። ይህ ደግሞ ተቋሙ አገልግሎቱን ለማስፋት በሚያደርገው ጥረት ላይ ተጽዕኖ ያሳድራል ባይ ናቸው። ለአዳዲስ መንደሮች ማስፋፊያ ልንጠቀምበት የምንችለውን ንብረት ወደ ጥገና ወይም ደግሞ ይህን የተቋረጠበትን አካባቢ ለመጠገን የምናውለው ይሆናል ማለት ነው። አዳዲስ መስመሮችን፣ አዳዲስ አካባቢዎችን ኤሌክትሪክ ከማዳረስ ይገድበናል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪካ ይሆናል የምናመራው። ጋና ውስጥ አንድ የፓርላማ አባል በምርጫ ወረዳቸው ውስጥ የጾታ ጥቃት ሰለባዎችን የምርመራ ክፍያ ሰርዘዋል። ሰሜን ቶንጎ በሚባል ጋና ውስጥ የሚገኝ አንድ አውራጃ የፓርላማ ተወካይ የጾታ ጥቃትና አስገድዶ መድፈር ሰለባ የሆኑ ሴቶችን የሐኪም ምርመራ ወጪ ቢሮአቸው እንዲሸፍን ነው ያደረጉት። ከዚህ በፊት ተጠቂዎች በደላቸውን ለፍርድ ቤት ለማቅረብ ከፍተኛ የሐኪም የምርመራ ወጪ ይጠየቁ ነበር። ሰናኑ ትወርድ ከጋና ለቪኦኤ የላከውን ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል። የአስተም ቤተሰብ በጋና ሰሜን ቶንጎ አውራጃ አንድ ቤት ውስጥ የሚኖሩ ሶስት ሴት ልጆች አሏቸው። በዚህ ወር መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመቷ ልጅ ተጠልፋ አስገድደው መድፈር ተፈጽሞባታል። አይሪን አትስም የጥቃት ሰለባዋ እህት ነች። የአስራአራት ዓመት ልጅ ፎቶን ከስልኩ ላይ ለእህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷም መንብ የምትል ከሆነ እንደሚገድላት ዛተ። በሽጉጡ ሰደፍ ደረቷን መታት፣ ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት። የአይሪን እህት ከሰባት ቀናት በፊት ከሆስፒታል ወጥታለች። ከስድስት ወራት በኋላ ደግሞ የክትትል ቀጠሯ አላት። የብሔራዊ የጤና መድን ፕሮግራሙ የህክምና ውጪውን አይሸፍንም። ዶክተር በርናንድ ኡቱጉባ የሰሜን ቶንጎ የህክምና ክፍል ኃላፊ ናቸው። አስ ሎንግ ዕድሜያቸው ለግብረ ስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት አስገድዶ መድፈርና የፆታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች፣ ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት። የብሔራዊ የጤና መድን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የፆታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጎ አውራጃ የሕዝብ ተወካይ ሳሙኤል አብላከዋ ይህ ኢፍታዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያስከፍሉ አዘው ቢሯቸው ወጪውን እየከፈለ ይገኛል። we have abolished this and so we can now scale it up። እኔ እያሳየው ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ህግ ለማርቀቅ እየተነጋገርኩ ነው። በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከጾታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10 እስከ 55 በመቶ እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው። No matter your status, uh, no matter who you are, no matter how much money you think you have. ምንም ሁን ማን ወይም ምንም ያህል ገንዘብ ይኑርህ ይህ የሚያስቀጣ ወንጀል ነው። ከአሁን በኋላ ምንም ትዕግስት የለንም። በዚህ አዲስ ደንብ መሰረት የአትሰም ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል። እንግዱን ለዘገባው አመሰግናለሁ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አድማጮች፣ በነገራችን ላይ በፕሮግራሞቻችን ዙሪያ አስተያየትም ሆነ ጥያቄ ሲኖራችሁ የምትልኩበትን አድራሻ አንድ አፍታ እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ። ሀብታሙን አመሰግናለሁ። አድማጮች፣ ወደ ቀጣዮቹ ቅንብሮች በዚህ ዜማ እንሻገር። Kasal nga kwagat ቆየት ካሉ የተሾመ ምትኩ ዜማዎች አንዱ የሆነውን ሱሰኛ ሽን ነበር ያደመጥነው። እናመሰግናለን። ቀጣዩ በኢትዮጵያ ሰብአዊ መብቶች ዙሪያ የተካሄደ ውይይት ነው። አብራቸውን ቆዩ። በኢትዮጵያ በተለያዩ አካባቢዎች ከጦርነት አንስቶ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸው በየጊዜው እየተነገረ ነው። እነዚህ በሕብረተሰቡ አስተሳሰብም ሆነ አእምሮዊ የጤና ሁኔታ ላይ የሚያስከትሏቸው ችግሮች ይኖሩ ይሆን በሚለው ጥያቄ ዙሪያ ከሰብአዊ መብት ጉዳዮች ጋር በተያያዘ ከሚሰሩ ሁለት ባለሙያዎች ጋር ቆይታ አድርገናል። ደረጀ ደስታ፣ በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌን አሁን ለስራ ከሚገኙበት ከአውሮፓ እንዲሁም የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያምን አወያይቷል። አድማጮች በመግቢያችን ላይ እንደተገለጸው የዛሬ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳ ተክሌ እና በኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ሀይለማርያም ናቸው። ለውይይታችን መግቢያ እንዲሆንን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በዚህ ወር ውስጥ ለህዝብ ተወካዮች መድረክ ላይ የአስር ወር የስራ ክንውኑን ሪፖርቱን ግንቦት 3 2014 ባቀረበበት ወቅት በተለይ በሰሜኑ የሀገራችን ክፍል በተከሰተው ጦርነት እንዲሁም በሌሎች የሀገራችን ክፍሎች ከብሔር ማንነት ራስን በራስ የማስተዳደር እና የአስተዳደር አካባቢዎች ወሰን አልፎም ከሃይማኖት ጥያቄ ጋር በተያያዘ በተለያዩ ወቅቶች በሚያገረሹ ግጭቶች ሳቢያ ጾታዊና ወሲባዊ ጥቃቶችን ጨምሮ እጅግ በርካታ ሰዎች ለሞት ለአካልና ና ለስነልቦና ጉዳት ለመፈናቀልና ለንብረት ውድመት መዳረጋቸውን የኮሚሽኑ ዳይሬክተር ዶክተር ዳንኤል በቀለ ተናግረዋል። እንደገና አሁንም በቅርቡ ኢሰመኮ በራሱ ድረገጽ ላይ ባሰፈረው ዘገባ በተለያዩ የአገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በ በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዝብም የዚህ አይነት የሰብአዊ መብቶች መርሆዎችን ያልተከተለና የተስፋፋ እስር ተገቢ አለመሆኑን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። ከዚህ በመነሳት በቅድሚያ በእስሩም ብቻ ሳይሆን ቀደም ሲል ኢሰመኮ እና ዓለም አቀፍ የሰብአዊ መብቶች ድርጅቶች በሚያወጧቸው ሪፖርቶች ግድያን ጨምሮ የሚፈጸሙ ጥሰቶች እየበዙ መምጣታቸውን ማስተዋል ይቻላል። ከዚህ አንጻር ጥያቄውን በቅድሚያ አቶ ፍስሀ ወደ እርሶ ሎሰውደውና አምነስቲ ኢንተርናሽናል ከሚሰጠው መግለጫና በእርሶ እይታ አሁን በኢትዮጵያ ያለው የሰብዓዊ መብት ሁኔታ ምን ደረጃ ላይ ይገኛል? አሁን አለው እንግዲህ ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ በጣም ነው አሳሳቢ የሚባለው ውስጥ የሚከተት ይመስለኛል ያሉት አመላካች ነገሮችን ስታያቸው ከሌሎች ከነባራዊ ሁኔታዎች ደግሞ ከሰብአዊ መብት ወጪ ደግሞ ያሉት ነባራዊ ሁኔታዎች ደግሞ ስታይ እና ከእነሱ ጋር ደባልቀህ ስታየው እና ደግሞ ላለፉት ዓመታት የነበሩትን አቅጣጫዎች ስታይ፣ በቃ የሰብአዊ መብት ማክበርና ጥበቃ ሁኔታው ከጊዜ ወደ ጊዜ በጣም አስከፊ ደረጃ ላይ ነው እንደደረሰ እንግዲህ ሰብአዊ መብት ጥሰት እንግዲህ በዋነኝነት በመንግስት የሚፈጸም ነው ወይ ደግሞ መንግስት መጠበቅ ሲያቅተው ነው እና እነዚህ ሁለቱም እራሱ መንግስት የሚፈጽሟቸው የመንግስት አካላት የሚፈጽሟቸው እሰቶች እነሱ ደግሞ ማነስ ሆነ ባለመፈለግ ሌሎች ሰዎች የሰብአዊ መብት ሲጥሱ ለመከላከል ለመቻላቸው ባለፉት ጊዜት እንግዲህ እየጨመረ እየጨመረ እየጨመረ መጥቶ አይተን ማናቃቸው አይነት ነገሮች ሁሉ መከሰት ጀምረዋል። አይተን ማናቃቸው ማለት ማለት ነው፣ በፊት የምናያቸው አይነት የሰብአዊ መብት ጥሰቶች ነበሩ ግን መጠናቸውም ጨምሯል። የጭካኔው አይነትም ደግሞ ጨምሯል በዛው መጠን እንዲሁ። ምሳሌ ለመጥቀስ ያህል ለምሳሌ ህጻናት ላይ ህጻናት መቆራረጥ የአይነት ነገሮች በብዙ ቦታ አይተናል። ለምሳሌ ልክ የአዲሱ መንግስት ለስልጣን ለመጣ ቤኒሻንጉል አስራ አራት አመት ምናምን የማይሞላው ልጅ ዘምነ ከሰውነት የወጣ አይነት ድርጊት አሁን ደግሞ እንደዚህ ከጦርነቱ በኋላ ገድዶ መድፈሩ መጠን በሁሉም ወገን የሚፈጠነው የጦርነት ውስጥ ተሳፋፊ የሆኑ ሰዎች ሀይሎች የአስገድዶ መፈር የሚፈጽሙበት መንገድ አስገድዶ መፈር ብቻ ሳይሆን በበጉክ ወይም ደግሞ በቡድን ነው የሚፈጽሙት። የቤተሰብ አባላት ተጠቂዎቹ የቤተሰብ አባላት ባሉበት ነው የሚፈጽሙት። አስገድዶ መርፈሩ በተጨማሪ ደግሞ አካላዊ ጥቃት አለው። እነዚህ አልባሌ ነገሮች መናገር አለ። አንዳንድ ቦታዎች ላይ እንዲያውም ሰውነታቸው ውስጥ ሌሎች ሌሎች ነገሮች መጠመር አለ። አውሪያዊ የሆነ ባህሪ መጥቷል። ወደ አውሬ መጠረ ነገር አሁን በቅርብ ደግሞ በቪዲዮም እንዲሁ ሲታየ ነበር አንድን ሰውዬ ሆነ ትግራይ ተዋጊነት ተጠረጠረ እና ቤንሻንጉል አካባቢ እያዩ እሳት በተና በተቀጣጠለ እሳት ውስጥ ከነነሱ ሲከተት እና ሰውዬ ሲታጠል ደግሞ ይነገሩ የነበሩ ነገሮች አሉ። እንግዲህ ይ የሚያደረጉት የጸጥታ አካላት ናቸው። ሰዎችን መከላከል ያለባቸው ሰዎችን ህግ ማስከበር ያለባቸው አካሎች ናቸው። ዩኒፎርም ለብሰው ይህን ሲያደረጉ ያየ ነው። ሌላውም ደግሞ ደግሞ አንዱ ንትንዱ ሲደበድቡት ሲሉ ሲያላግጡበት፣ ህጻናት ልጆች ሳይቀሩ በዚህ ውስጥ ሲገቡ አይተናል። የጭካኔው መጠን የእንቱን መጠን በጣም እየጨመረ ነው የሄደውና፣ ይሄ አሳሳቢ ደረጃ ላይ እንደደረስን የሚያሳይ ነው። ብዙ የብሔር ኤለመንት ወይም ደግሞ የብሔር ተኮር ናቸው፣ በጭካኔው መጠን እየበዛ ነውና ይሄ በተቻለ መጠን እስካሁን እንኳን እንግዲህ ያለውን እንኳን ወደ ኋላ መመለስ መቻል እንኳን ከዚህ በላይ እንዳይሆን ማድረግ ካልተቻለ ለገደቡ በጣም እየቀረብን ያለ ይመስለኛል። ከዚህ የባሰ ነገር ሊመጣ ይችላል። ግን የጭካኔን ገደብ አልፈነዋል። አሁን ወደ በምን ያህል እስኬል ይሆናል ወይም ደግሞ በምን ያህል መጠን ይሆናል ይሆናል የሚለው ነው። እንግ የተባዊ ባህሪያችንን እየለቀቀ ያለበት ሁኔታ ያለ። አቶ ያሬድ እንግዲህ ቀደም ሲል ይሰመኮ የሚለውን አድመጠናል። አሁን አቶ ፍሳሀ ያሉትንም ሰምተዋል። ከዚህ አንጻር የእርሶ እይታ ምንድን ነው? የኢትዮጵያ ሰብአዊ መብት አሁን የሚገኝበት ሁኔታ እንዴት ይገልጹታል? አመሰግናለሁ። ደረጀ ያው የሰብአዊ መብት ኮሚሽኑም ሆነ አሁን ደግሞ አቶ ፍስሀ በጥሩ ሁኔታ እንደገለጸው ኢትዮጵያ ውስጥ አሁን ያለው የሰብአዊ መብት አያያዝ ሁኔታ ከአሳሳቢ ከሚባልም ደረጃ አልፎ በሀገሪቷ ውስጥ የህግ የበላይነት ጭምር ያለበትን ደረጃ ያሳያል። በብዙ መልኩ የመንግስት የጸጥታ አካላት ጭምር የተሳተፉባቸው ወጣቶች፣ በተለያየ እድሜ ላይ የሚገኙ የማህበረሰብ ክፍል አባላት የሚሳተፉባቸው ከመንግስት ውጭ የተደራጁ እጃቸው ላይ መሳሪያ ያሉ አካላት ጭምር ኢትዮጵያ ውስጥ በሚገርም እና በሚያስደንቅ በሚያስፈራም ሁኔታ በሰብአዊ መብጥሰት ላይ የዜጎችን ህይወትም ደህንነትም ንብረትም አደጋ ላይ የሚጥሉ አድራጎቶች እየተፈጸሙ እያየን ነው። በጣም ብዙ ሰቅጣጭ ድርጊቶች አሁን በየቀኑ ሆኗል። እንዲህ ያሉ ነገሮች የምናየው ከሶሻል ሚዲያ የሚወጡ ተንቀሳቃሽ ምስሎችን ቅድም አንድ ሁለቱን ፍስሀ ጠቅሷቸዋል። ትላንትና እንኳን አንድ በእድሜ ጠና ያሉ አሮጊት ሴት ዙሪያቸውን በወጣቶች ተከበው ከየአካባቢው እየተዋከቡ ሲደበደቡ ጥቃት ሲደርስባቸው የሚያሳይ ምስል ሁሉ አይተናል። እና እንዲህ አይነት የጭካኔ የተሞላባቸው ያለው ነፍስታም እንዳለው ከሰብአዊነት የራቁ ወደ አውሬነትም የሚጠጋ የሚመስሉ አደገኛ የባህሪ ለውጥ አዝማሚያ በየቀኑ የሚታይ ነገር ሆኗል። በዛ ላይ የደቦ ጥቃቶች፣ የደቦ ፍርድ በየሜዳው የመንግስት የጸጥታ አካላት ልብስ የለበሱ ሰዎች ቅድም እንደተጠቀሰው አንድ ሰው ከበው አካል ሲያቃጥሉ ታይቷል። ደብድበው ህጻናቶች ባሉበት ፊት በጥይት መጥተው ሲገድሉ ታይቷል። ልክ እንደዚሁም ደግሞ የመንግስት አካል ያልሆኑ የተለያየ ለራሳቸው ስያሜ የሰጡ ቡድኖች በየቦታው በንጹሃን ዜጎች ላይ ተጫቂ ጥቃት እየፈጸሙ ያሉበት ነገር ነው እና መግቢያው ላይ ፍስሀ እንዳለው መንግስት ሰብዓዊ መብትን ባለመጣስ ብቻ ሳይሆን ማስከበር ባለመቻሉም የተነሳ ኢትዮጵያ ውስጥ ዛሬ ያለው የሰብአዊ መብት ሁኔታ ከመቼውም ጊዜ የከፋና ና እንዲህ አይነት ፈታኝ ወቅት ውስጥ የገባበት ጊዜ አለ ብዬ አላስብም። አቶ ያሬድ አሁንም ከእርሶ ጋር ልቆይና በተለያዩ የሀገሪቱ አካባቢዎች ከጦርነት አንስቶ እንግዲህ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸውን ይታያል። እርስዎም አሁን እንደገለጹት፣ ሁለታችሁም እንዳላችሁት እነዚህ በህብረተሰቡ አስተሳሰብም ሆነ በአእምሯዊ የጤና ሁኔታ ላይ የሚያስከትሏቸው መኖራቸውን የምትከታተሉበት ወይም በስራ አጋጣሚ የተነሳ የተገነዘበ በት ሁኔታ ካለ ቢነግሩን አለ። በመጀመሪያ በማህበረሰብ ውስጥ እንዲህ አይነት የባህሪ ለውጥ ወጣቶች ናቸው ደግሞ በብዙ ጊዜ በእንደዚህ አይነት አሰቃቂ የሆኑ ጥቃቶች ላይ ተሳትፈው የሚታየው፣ ብዙ መረጃዎች፣ ብዙ የፎቶግራፍ ማስረጃዎች ይደርሱናል። የሰው አካል አንገት ለብቻው፣ ሰውነት ለብቻው። ቅድም አንድ ልጅ በቤኒሻንጉል ጉሙዝ ውስጥ የደረሰበትን ፍሳ ጠቅሷል። እኛ ሌሎች ብዙ የሰው አንገት ተቆርጦ የመኖሪያ ጥሩ ላይ ሰዎች አንጠልጥለው አይተናል። ይሄ በምንም መንገድ በጤናማ የአእምሮ ሁኔታ ውስጥ ያለ ሰው ያሉ ወጣቶች የሚያደርጉት ነገር አይደለም። ይሄ ከጤናማ የሰው ልጅ አስተሳሰብ በጣም ወጣ በጭካኔ ደረጃውም ደግሞ በዚህ ዘመን እጅግ ለመግለጽ የሚያስከፋ ነገር ነው እና ይሄ ነገር በማህበረሰብ ውስጥ እነዚህ ድርጊቱን የሚፈጽሙ ሰዎች ጨካኝም፣ አረመኔም ምንም ብለን ብንፈርጃቸው እንኳን የአእምሮአቸው ሁኔታ ልክ አይደለም። ይሄ ከፈጻሚዎቹ አንጻር ነው። ሌላው ግን አደጋው ምንድን ነው? እንዲህ አይነት ነገሮች እየተደጋገሙ ሲፈጸሙ እና የወንጀሎቹ አይነት የጥፋቶቹ አይነት ደግሞ በማህበራዊ ድረገጾች በብዛት እየተሰራጨ ሁሉም ሰው በየቀኑ እያየው ስለመጣ ለመብት ጥሰቶች ሰው ያለው ስስ ስሜት የመደንደን ነገር፣ ሞትን መላመድ፣ መጥፎ ድርጊቶችን መላመድ እየታየ መጥቷል። ስለዚህ አንዳንድ ጊዜ ሰዎች ጥቃት ሲደርስባቸው የመብት ተቆርቋሪ የሆኑ ሰዎች ያንን ሲያጋልጡ ይበለው ይበላ ገባዋል ብለው ፍረጃና እንደውም አንዳንዱን መጥፎ ድርጊት የሚያበረታቱ ሰዎች ሁሉ አብረው ይታያሉ። እንዲህ ያለ መድረክ ላይ ነው አቶ ፍስሐ እርስዎ ቀደም ሲል ሚኒስትር የሰብአዊ መብት ጥሰቶች በህብረተሰቡ ላይ በወል አሳድሮታል የሚሉት ስነ ልቦናዊ ቀውስም ሆነ ተጽዕኖ ካለ ቢነግሩ ነው። በዚህ ላይ ተጨማሪ አድርገው፣ አንደኛ እንግዲህ የመብት ጥሰቱ ሰለባዎች አሉ። የመጀመሪያዎቹ እነሱ ላይ የሚደርሰው አካላዊም ስነ ልቦናዊ ጉዳት አለ። በአንድ ሰለባ እንደ አንድ ቪክቲም ማለት ነው። ከዛ በኋላ ደግሞ ቤተሰቦቻቸውና ከእነሱ ጋር የሚኖሩ ሰዎች ላይ ደግሞ የሚያደርሰው ከፍተኛ የሆነ ማህበራዊ ስነልቦ ላይ እንግዲህ ይኖራል። ከዛ እንግዲህ በሶስተኛ ደረጃ ያለ ነው። ሰዎች እንግዲህ በነገሩም በዜና በማህበራዊ መገናኛ ዘዴዎችም የምንሰማው ሰዎች ደግሞ አለ። ይሄ እንግዲህ አሁን አይደለም ለረጅም ጊዜ ሆነ በፊት በነበረው ጊዜ ላይ ሰዎች ቶርቸር ሲደረጉ ነበር የምንሰማው። እነሱ የሚዘገንኑ አይነት ቶርቸሮች ነበሩ። ስለ ማዕከላዊ ሰምተታይ እነሱ በጣም ያስደነግጡን ነበርና እንትን ነበር። አሁን እሱ ጊዜ ደህና ጊዜ መባል ጀመረ፣ መላመድ መጣ፣ ገባ። አትሊስት እንደዚህ ሰው ማቃጠልና ምናምን ወይም ደግሞ በአደባባይ ሰው መግደል አሁን አንድ ኦሮሚያ ውስጥ ባለፈው ዓመት የተፈጸመው ነገር አንድ ልጅን ሸኔነት ምናምን አሉትና ህዝብ ያየው አስራው፣ ደብደበው ፊትለፊት የኦሮሚያ ልዩ ፖሊስ ናቸው ገድሎት በህዝብ ፊት እና እሱንም ደግሞ በመንግስት የፌስቡክ ገጽ ላይ ነው እንደ ያደረጉት እና ይሄ እንግዲህ ኖርማል ሆነ ማለት ነው። መንግስት እንኳን ይሄ ኃላፊነት ያለበት አካል እንኳን መልክ ሲጥሱም ራሱ እንደ ኖርማል ማየት ጀመሩ ማለት ነው እና ይሄ ኖርማል መሆኑ ደግሞ ምንድን ነው የሚያሳየ ኖርማል ወይም ደግሞ የተለመደ ነገር መሆኑ የሚያሳይ ምንድን ነው ለሚቀጥለው እንግዲህ እየተዘጋጀን ነው ማለት አሁን ይህኛው ተለምደን የሚቀጥለው ደግሞ ምንድን ነው የሚሆነው የሚለው ያሳስበኛል እና ሰዋዊ ባህርያችንን ማህበረሰባዊ ባህላችንን ባህርያችንን እያጣነው እንደ ማህበረሰብ ለመኖር የሚያስፈልጉን ነገሮች አሉ አንደኛው በማንኛውም የህብረተሰብ አካል ላይ ግብ ሲፈጸም ሊዘገንነንም ልንናገርም ልናወግዝም ይገባል ያ የለም አሁን አሁን ያለው የምን ብሔረሰብ ነው የምን እንትን ነው የሚለው the detail. እንግዲህ አሁን በሌላው ሀገርና በዓለም ላይ ኢትዮጵያ ውስጥ እንደዚህ አይነት ነገር ተፈጸመ ሲባል ትልቅ አውትሬጅ ወይም ደግሞ ምንድን ነው ትልቅ ሁካታ ያስፈጥራል። እኛ ሀገር ግን እንደዚህ ነገር ተፈጠረ ሲባል በዚህ የተጎዳው አንድ ብሔር ብቻ ነው የሚጮኸው። ያኛው የህባላዊ ህብረ እንደ ማህበረሰብ እና እንደ ሰው እንትናችን እንድያጣ ነው ያን ከሳጣለው እና በዚህ ደረጃ ደግሞ ካለፍነው ወዴት ነው የምንሄደው? የሚቀጥለው ደረጃ ነው። ምክንያቱም በታሪክ ላይ አሁን ለምሳሌ አውሮፓዎቹ ሜዲቫል ፔሪድ ወይም ደግሞ የመካከለኛ ዘመን የሚሉት ነበረ ከፍተኛ የሆነ ጭፍጫፋ ገደለ ቶርቸር እንደ እንደ አንድ ተራ ነገር የሚወሰድበት እና እንደ ትክክለኛ የመንግስት ስራ ወይም ደግሞ እንደ ትክክለኛ የኑሮ ሁኔታ የሚወሰድበት ነበር። አሁን ወደዛ ደረጃ እየደረስ ነው። እነሱ አስተካክለውታል በብዙ መከራ እና ከብዙም እንትን በኋላ ነው የወጡት። እኛ ግን ወደ ኋላ እየተመለስን ነው፣ ያው ወደ ታሪካችን፣ ያው ብዙ ችግሮች አሉበት፣ ግን እንደገና ደግሞ አሁንም እንደገና ወደ ብዘቦ ታሪካችን እየተመላስን ነው እና ያ ወደ ስለሚያደርሰን ከፍተኛ አክሮሲቲ ወይም ደግሞ እነዚህ ጭካኔ የተመላባቸው ጅምላ ጥቃቶች ላይ አልፎ ነገሩ እስከሚጠራ እየጠበቅን ነው ይሄ ማለት ነው ወይስ አሁኑኑ ማቆም አልቻልንም የሚለው ነው የሚያሳስበኝ። ና አመላካች ነው ህብረተሰብ፣ እንደ ህዝብ ሁላችንም የወል ባህሪያችንን አተና በጋራ የሚያኖሩትን ነገሮችንን እያጣን ነው። ያ ደግሞ ተጋጋ ሁኔታ ላለበት ሁኔታ ነው የሚፈጠረው። ትልቁ የሶሻል ፋብሪክ ማህበራዊ ትስስራችንን እየተናደ እየተናደ ነው ሄደው ያ በተናደ ቁጥር ደግሞ ወደ ገደብ እየተጠጋን ነው ነው ብዬርቸው። አቶ ያሬድ ወደ እርስዎ ልመለስ። ና እዚህ ላይ የእርስዎ አስተያየት በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው? አሁን የገለጹ የሚያደርሱትን ችግር ለማስወገድ ምንድን ነው መደረግ አለበት ብለው የሚያስቡት? ዋናው መፍትሄ መንግስት በዓለም አቀፍ ሰብአዊ መብት ድንጋጌዎችም በሀገሪቷ ሕገ መንግስትም የተጣለበትን ሰብአዊ መብቶችን የማክበርም የማስከበርም የህግ የበላይነትን የማስከበር ስራውን መወጣት አለበት። እዚህ ላይ ግን በህግ ማስከበር ሽፋን ደግሞ አብሮ የዜጎች መብት እንዳይጣስ በመንግስት የጸጥታ አካላት በተለያዩ የመንግስት አካላት እንዳይጣስ ተገቢውን ጥንቃቄ ማድረግ ያስፈልጋል። ለምሳሌ በቅርቡ በርካታ ሰዎች በጅምላ ታስረዋል ጋዜጠኞች መንግስት ለዛ አይነት ስር የሰጠው ስያሜ የህግ የበላይነትን ማስከበር ነው። በኛ እይታ ደግሞ በርካታ ጋዜጠኞች፣ የሰብዓዊ መብት ተሟጋቾች ከህግ አግባብ ውጭ ታስረዋል ብለናል። ስለዚህ ህግ መንግስት ያስከብር ማለት የዜጎችን መብትና በተለይ ደግሞ በሰብዓዊ መብት ዙሪያ የሚሰሩ ሰዎችን መብት እስከመጣስ መሄድ የለበትም። በአግባቡ የህግ የማስከበሩን ስራ መወጣት አለበት። በተጓዳኝ ግን ይሄ በማህበረሰብ ውስጥ እየታየ ያለው በተለይ በወጣቶች ላይ የሚታየው አስፈሪ የሆነው የባህሪ ለውጥ ወደ አደገኛ የሆነ የመጥፎ ስሜት አዝማሚያ ውስጥ መግባት እና ለሌላው ሰው የሰው ሕይወት አለመጨነቅ ከዛም አልፎ ጭካኔ በተሞላው መንገድ ሰዎችን የማጥቃት ነገር በትምህርት፣ በአጥፊዎችን በመቅጣት የሚስተካከል ነገር ስለሆነ መንግስት አጥፊዎችን በአግባቡ መቅጣት አለበት። ከዛ ውጭ ግን በሰብአዊ መብት ዙሪያ የሚሰሩ ሰብአዊ መብት ተቋማት፣ የማህበረሰብ አካላት፣ ትምህርት ቤቶች ወጣቶችን የሚያንጡበት ባህሪ ላይ ሰፊ ጊዜ ወስደው አጥንተው በትምህርት እንዲህ አይነቱ የጭካኔ የነውር ተግባር የሚወገዝ የሚጠየፍ ከአንድ ዘመናዊ ሰው የማይጠበቅ አድራጎት መሆኑን በማስተማር ወጣቶችን መመለስ መገሰጽ አለባቸው። የሃይማኖት ተቋማት፣ ሌሎችም እንደዚህ የሚመለከታቸው የማህበረሰብ አደረጃጀቶች በዚህ ጉዳይ ላይ መረባረብ አለባቸው። መንግስት ግን አጥፊዎችን በአግባቡ በህግ አግባብ እየቀጣ ለሌላውን ማህበረሰብ ማስተማሪያ ማድረግ አለበት። አብሮም ደግሞ ሰብአዊ መብትን ከመጣስ መንግስት ራሱ የመንግስት አካላትም አጥፊዎች እዛ ውስጥ የጥፋት አካሉ ስላሉ ያሉበት መታቀብ አለባቸው እና የሁሉንም አካላት ርብርብ የሚጠይቅ ነው ባይ። አቶ ፍሳስ የእርሱ አስተያየት እዚህ ላይ ምንድን ነው? በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው? አቶ ያሬ ባሉት ላይ እስማማለሁ። ጊዛ ላይ መጨመር የምችለው ነገር ምናልባት የዚህ መነሳው መነሳው መንስኤው ምንድን ነው የሚለው ላይ መሰራት አለበት ይመስለኛል። እንደኔ አመለካከት ይሄ የዚህ ችግር መነሳው አንደኛ መንግስት ላይ እምነት ማጣት በተለያየ መልኩ መንግስት ጥፋተኞችን ይቀጣል ያርማል የሚለው ነገር እምነት ስላጣ ይሄ ደግሞ በክሬዲብል ወይም ደግሞ በሚታመን መልኩ የሚታመን ነገር ስለሆነ ሰው የመንግስትን አካላትና የመንግስትን ፍትህ ሰጪነት ስለማያምንበት ህጉን ወደ እጁ መውሰድ ጀምሯል፣ ለራሱ ማስፈጸም ጀምሯል። ላለፉት አስርና ሃያ አመታት ለተፈጸሙ ጥጥን የመጡ የመንግስት አካላትም ሆኑ ሌሎቹ የሚፈጽሟቸው የመብት ጥሰቶች መንግስት ሀይ ሲል አልተያየም። አጥፊዎችን ለህግ ሲያቀርብ አልተያየም። ጉዳተኞችን ሲክስ አልተያየም። ስለዚህ አሁን ባለው ሁኔታ ባህሉ የባህላችን አካል እየመሆን ደርሷል። ሰዎችን ማጥቃት እና ነጣ ማረግ ምንም አለመጠየቅ ባህል ሆኗል። ያ ባህል ደግሞ ምንቸገረኝነትን ይፈጥራል እና አይነካኝም፣ መንግስት አይመጣብኝም፣ ደርስብኝም ለስዳ አያቀርብኝም የሚለው ነገር ምንድን ታይቷል። ከዛ ውጪ ደግሞ በቃ መንግስት ላይም እምነት የለም፣ የመንግስት አካላትም ላይ የለም። ምክንያቱም እነሱ ራሳቸው ሰው እያየ ሰው ሲገሉ ሰው ሲደበድሙ አንድ ሰው ብቻ አይደለም ሀያ ሰላሳ ሰው ሲገሉ ወይም ደግሞ ሰው ሲገሉ አብረው ሲተባበሩ ለረጅም ጊዜ ታየ ነገር ነው እና በመንግስት ላይ ያለውን መተማመን እንደገና መመለስ መቻላለ ያልማረግ የሚቻለው በመደበኛው የመንግስት የስርዓት ሳይሆን የፍትህ ስርዓት ሳይሆን ትራንዚሽናል ጀስቲስ እንለዋለን። ከዚህ በፊት የተፈጸሙ ጥቃቶችን በሙሉ በተለይ ከበድ ከበድ ያሉትን በሙሉ አጣርቶ ከዛ መስጥ የተሳተፉ የመንግስትም ሆነ የመደበኛ ነዋሪዎች ማቅረብ አለበት። ራሱንም ማጽዳት መቻል አለበት። እንደዚህ አይነት የሚያደርጉ ሰዎችን ራሱን ማጽዳት መቻል አለበት። ያሉ ደግሞ ማነቆዎች ያሉ የመንግስት አሰራር ውስጥ ያሉ ግልጽ የሆኑ የታወቁ ማነቆዎች አሉ። እነዛን ማስወገድ መቻል አለብን። ስለዚህ ከዚህስ የተፈጸሙ አሁንም እየተፈጸሙ ላሉ ስተ መንግስታት የመንግስት አሰራር ውስጥ ያሉ ማነቆዎች አሉ። እነሱን ማስወገድ ህግ ማስተካከል ሊሆን ይችላል ተቋማትን ማስተካከል ሊሆን ይችላል። እኛ ሀገር አሁን ባለው ሁኔታ ሰብዓዊ መብት ላይ እንሰራለን በሚሉ በተለይ ደግሞ የመንግስት ከፖሊስ ጀምሮ እስከ በሌሎችም አካላት ያሉት በሰብዓዊ መብት ያላቸው ተቆርቋሪነት የይስሙላ ነው። ከህግ በፊትም ያየ ነው። አሁንም የቀ ያው እንትን ነው የተወሰን ነገሮች ተካሄድ ይሆናል እንጂ በዋነኝነት ለሰብአዊ መብት ሳይሆን ለመንግስት የቆሙ አካላት ናቸው። እነዚህን ስራቸውን እንደሰሩ ነፃነታቸውንና አቅማቸውን መገንባት ያስፈልጋል። ያንን ለውጥ ካልመታ እንትን አይሆንም። ስለዚህ ቅድም ያልኩት ሙሉ የትራንዚሽናል ጀስቲስ ወይም ደግሞ የችግር ፍትህ እንትኖች በሙሉ የአለም አቅማማትና ጊዜ ሳይሰጠው መጀመር መሰል አለባቸው። በጦርነቱ ውስጥ ብቻ አይደለም ሌሎች ቦታዎች መስሮ በኢትዮጵያ ውስጥ በሙሉ ነው የመጡ ሰቶች ከፍተኛ የመጡ ሰቶች የነበሩት ላለፉት ሰላሳ ና ከዛም በላበታ። ስለዚህ በእነዚህ ሁሉ ላይ ነው መካሄድ ያለበት። ምናልባት ገንዘብ ሊፈጅ ይችላል፣ ገንዘብ ለን ማባ ይችላል። ግን አሁን ኢንቨስት የምናደርገው የሚጠቅመን ይመስለኛል። ምክንያቱም ቶታል ኮላፕስ ወይም ደግሞ ሙሉ ለሙሉ ወደ መውደቅ ደረጃ እያደረስን ስለሆነ ወደኋላ የሚል ነገር አይደለም። ያንን መሰራት ይቻል የተሻለ ነው ብዬ ነው ማስባል እሺ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳሀ ተክሌና በኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለማርያምን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታንና እንግዶቹን እናመሰግናለን። ለዛሬ የመጨረሻ ወዳደረግነው ዝግጅት ይሆናል። አሁን የምናልፈው ከህዝቧ መካከል አብዛኛው በግብርና መስክ በተሰማራባት በኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን ነው። ለእርሻ የተሰኘው በግሪን አግሮ ሶሉሽን ተቋም የተገነባው ግልጋሎት አንዱ ነው። ገበሬዎች ለእርሻ የሚያስፈልጓቸውን ቁሳቁሶች የሚያዙበት ሙያዊ ምክርም የሚያገኙበት አገልግሎት ነው። በሺዎች የሚቆጠሩ ወጣትና አንጋፋ አርሶ አደሮችን ተጠቃሚ እያደረገ ስለመሆኑ የተነገረለት አገልግሎት ምን እንደሆን የበለጠ ለማወቅ የግሪን አግሮ ሶሉሽን ተቋም ኃላፊ የሆነውን አብርሃም እንድሪያስን ሀብታሙ ስዩም በስልክ አነጋግሮታል። አገልግሎቱን ለመጀመር ያበቁ ምክንያቶችን አስቀድሞ ያስረዳናል። በግሪን አግሮ ሶሉሽን ላለፉት አስር አመታት በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረው እና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በምንሞክርበት ወቅት ስራው በአንድ ቦታ ውጤታማ የሆነና እና ለማስፋት በምንሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያዘ ለአርሶ አደር ስንሰጥ እንዲሁም የግብርና ግብዓት እንደ ዘር አግሮ ኬሚካሎችን ለመስጠት በምንሞክርበት ወቅት በጣም ያስቸግረን ስለነበረ፣ 2018 ላይ እስቲ ሌሎች ሀገሮችም ተሞክረው ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ፣ ይህንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደር ጋር መድረስ እንችላለን የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለእርሻ ወደተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል በምን መልኩ ነው አገልግሎት የምትሰጡት አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የእኛም ልምድ ብናቀርብ ብለን የመረጥናቸው አገልግሎቶች አንዱ የግብርና ግብዓቶች ናቸው። ዘር፣ ማዳበሪያ፣ አግሮ ኬሚካል ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ እነዚህን አገልግሎቶች፣ በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋንስቶፕ ስቶፕ ዲጂታል ሰርቪስ ምክንያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶ አደሮች ከአንድ ሄክታር በታች ነው ያላቸው እና አንድ ነገር ብቻ ሰጥተን ውጤታማ ልናደርጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግብዓት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶ አደር እንሰጣለን። ይህን ስንሰጥ አንዱ የሞባይል መተግበሪያ የአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል ሰባ ስምንት ስልሳ የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው፣ ሞባይል አጠቃቀማቸው ወይም የሞባይል ራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ ያሉና፣ እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ። እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው። እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው? ሀብታሙ ያነሳኸው ትክክለኛ ነጥብ ነው። ምክንያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲኬድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላል እና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው፣ እሱ ነው። ሁለተኛ ደግሞ ይሄ ሂውማን ተቹ ለእርሻ ኤጀንት የምንላቸው ወይም የለእርሻ ወኪል የምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብ ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን ሰባ ስምንት ስልሳን በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛ ውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት፣ የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናደረግ አድርጎናል። አቶ አብርሃም፣ የመጪ ዘመን እቅዳችሁ ምንድን ነው? ለእርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው? እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኗ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናል እና የአምስት ዓመት እቅዳችን በ2025 ቢያንስ አሁን ያለንን ለእርሻ ኤጀንት ቁጥሮች 4500 አድርሶ በዛ ውስጥ እስከ 45 ሚሊዮን ለሚሆኑ አርሶ አደሮች በአመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛ ውስጥ አሁን የምናያቸው ጥሩ ተሞክሮች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም የምንሰራው። የተለያዩ ተቋማቶች መንግስታዊ የሆኑ የልማት አጋሮች፣ የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉና ቢያንስ በ2025 የነዚህ ያስቀመጥናቸውን በማሳካት ቢያንስ በአመት 45 ሚሊዮን አርሶ አደርጋ በመድረስ ጠንካራ የሆነ ኢትዮጵያዊ የዲጂታል አግሪካልቸር ፕላትፎርም መገንባት ነው እቅዳችን። ሀብታም እጅግ በጣም አመሰግናለሁ። አቶ አብርሃም እንድሪያስ ለእርሻ ስለተሰኘው አገልግሎት እንዲሁም በአጠቃላይ ደግሞ ተቋማችሁ ገበሬዎችን፣ የኢትዮጵያ አርሶ አደሮችን ለማገዝ ስለሚያደርገው እንቅስቃሴ ስላጋርሃን በእጅጉ አመሰግናለሁ። መልካም ቀን ይሁንልን። ايسلت ستة ان تلعب مسكن اللعبة ሀብታሙ ስዩምንና እንግዳውን እናመሰግናለን። ክቡራትና ክቡራን አድማጮች የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂ ይታየ ነኝ። በሰላም እደሩ ደሩ።